የተለያዩ መድኃኒቶች ያልተፈለጉ ውጤቶችና የጎንዮሽ ጉዳቶችን በተጓዳኝ ሊያስከትሉ እንደሚችሉ ይታወቃል። በዚህም ጥቅምና ጉዳቱ እየተመዛዘነ በሐኪምና በህመምተኛው መካከል በሚደረጉ ምክክርና ክትትል ከመድኃኒቱ የተሻለ ውጤት ለማግኘት ጥረት ይደረጋል። ሄፓታይተስ ሲን ለማከም የሚወሰዱ መድኃኒቶች አሳሳቢ የሚባሉ ህሙማን ከወዲሁ ሊያውቁና ጥንቃቄ ሊያደርጉባቸው የሚገቡ የጎንዮሽ ጉዳቶች ወይም ያልተፈለጉ ውጤቶች ቢያስረዱን የትኞቹ ናቸው? ሄፓታይተስ ሲን ለማከም ብዙ መድኃኒቶች አሉ፣ በየቦታው የሚሰጡ በተለይ ደግሞ አንደኛው መድኃኒት በጣም ለረጅም ጊዜ የተጠቀምንበትና ብዙ ሰዎችም ተሞክሮ ያላቸው አንደኛው መድኃኒት ላይ ነው። ይሄ መድኃኒት የስነ አይምሮ ችግር ያለባቸው ሰዎች ላይ ሳይካትሪክ ፕሮብሌምስ ያለባቸው ሰዎች ላይ ያንን የስነ አይምሮ ችግር ለማባባት የሚችልበት ሁኔታ አለ። የሌለባቸው ሰዎች ላይም እንደዚሁ አንዳንድ ጊዜ ድብርትን የመሳሰሉ ነገሮች የማምጣት ባህሪ ያለው መድኃኒቱ ይሄ እንደ ማንኛውም መድኃኒት ተጓዳኝ ችግሮች እንደሚያመጣ መድኃኒት ሁሉ ይሄም አንዱ ተጓዳኝ ያልተፈለገ ችግር ነው ማለት ነው። ሌሎች መድኃኒቶች በተለይ ይሄን ያመጣሉ ይሄ መታሰብ አለበት ብሎ የሚታሰብ ብዙ የሚያሳስብ ነገር አይኖርም። ነገር ግን ማንኛውም መድኃኒት ተጓዳኝ ችግር እንዳለ ሁሉ እነዚህም ሄፓታይትስ ሲን ለማከም የምንጠቀምባቸው መድኃኒቶች በተለይ ቅድም የጠቀስኩትን ከስና አይምሮ ችግር ጋር የተገናኙ እንደ ድብርት የመሳሰሉ ነገሮችን ለማምጣት ይችላሉ። ሌላው ደግሞ የደም ሴሎችን የመጉዳት የመቀነስ ባህሪ ይኖራቸዋል። ስለዚህ እነዚህ ነገሮች ስላሉ መድኃኒት አይሰጥም ማለት አይደለም። አስፈላጊው ሕክምና እየተደረገ እና አስፈላጊው የባለሙያ ክትትል እየተደረገ ለረጅም ጊዜ ተወስደው ሄፓታይትስ ሲ በሽታ ነፃ መሆን የሚቻልበትም እድል እንዳለ ነው መናገር የምፈልግ። መልካም። ዶክተር አድማ ሱማኑ ዘንድም ሊደረጉ የሚችሉ ጥንቃቄዎች ከወዲሁ ለዚህ ቫይረስ መጋለጣቸውን ያወቁ ሰዎች ሊያደርጓቸው የሚችሉ ጥንቃቄዎች ካሉ ወይም ደግሞ ላለመጋለጥ ከገለጿቸው ዝርዝር የመተላለፊያ መንገዶች ጋር በተያያዘ ሊዛመዱ ይችላሉ የሌለባቸው ሰዎች ሊያደርጓቸው የሚችሏቸው ቢያስረዱን አመሰግናለሁ። ያው እንግዲህ ሙያዬ ከተላላፊ በሽታዎች ጋር የተገናኘ እንደመሆኑ መጠን ብዙ ጊዜ በተላላፊ በሽታዎች ዙሪያ የምናተኩረው ዋናው መከላከል ላይ ነው። ስለዚህ ሰዎች መከላከሉ ላይ ሊያተኩሩ ሁልጊዜ ይመርጣሉ። እንደተናገርኩት ሕክምናውም ውድ ስለሆነ አሁን ባለው ደረጃ ለጊዜ በጣም ውድ መድኃኒቶች ስለሆኑ የሚሰጡት ሰዎች ራሳቸውን መከላከል የሚችሉበት ነገር ቢኖር ጥሩ ነው። ስለዚህ ቅድም የጠቀስኳቸው አንዳንድ የመተላለፊ መንገዶችን በተመለከተ እነሱ ላይ በማተኮር መከላከል ይቻላል። መጠቀስ ያለበት ነገር ሄፓታይትስ ሲ እንደ ሄፓታይትስ ቢ እስካሁን ድረስ የተገኘ ክትባት የለውም። ሄፓታይትስ ቢ ክትባት አለው፣ ክትባቱም ከፍተኛ የመከላከል አቅም አለው። ሄፓታይትስ ሲ ግን የለውም። ስለዚህ የደም ውጤቶችን በሚወሰድበት ጊዜ በአግባቡ ለሄፓታይትስ ሲ መመርመር፣ ለሌሎችም በደም የሚተላለፉ በሽታዎች መመርመር፣ ይሄ የደም ባንኮች ኃላፊነት ነው። ሌላው ደግሞ በግብረ ስጋ ግንኙነት የመተላለፍን አቅም ስላለው ኮንዶም መጠቀም አንድ ሌላ መጠቀስ ያለበት ነገር የመተላለፊያ መንገዶቹ ላይ ሄፓታይት ሲ ቤት ውስጥ በምናደርጋቸው የተለመዱ ግንኙነት አይተላለፍም። በመሳሳም በመጠቃቀፍ፣ አብሮ በመኖር፣ አብሮ በመብላት ሰሐን፣ ኩባያ የተለያዩ የመብላት የመጠጣት መሳሪያዎችን በመጠቀም አይተላለፍም። ስለዚህ በዚህ ሁኔታ ብዙም ስጋት ሊኖረን አይገባም። ነገር ግን ስለ ታማ ነገሮችን ቤትም ሆነ ከቤት ውጭ ከሰዎች ጋር በጋራ አለመጠቀም ዋነኛው ሄፓታይትስ ልንከላከልበት የምንችለው መሳሪያችን ነው። የተያዙ ሰዎችስ ምን ያድርጉ ስንል ሄፓታይትስም ሆነ ሌሎች የጉበት ቫይረሶች በዋናነት የሚጎዱት ጉበትን። ሌሎች አካሎቶችንም ሊጎዱ ይችላሉ፣ ነገር ግን ጉበት ነው በጣም የሚጎዳው። ስለዚህ አንድ ከተያዙ በኋላ የጉበታቸውን ጤንነት በአግባቡ መከታተል ሕክምና ቦታ እየሄዱ በጣም አስፈላጊ ነው። ከታወቀ በኋላ ደግሞ ጉበትን ሊጎዱ የሚችሉ ሌሎች ነገሮችን ከዚህ በፊትም ይጠቅሻቸዋለሁ። በተለይ በተለይ አልኮል መወገድ ይኖርበታል። በምግብ አመጋገብ ረገድ በተለይ ለዚህ ቫይረስ ዝርያ የተጋለጡ ሰዎች ወይም ለዚህ በሽታ የተጋለጡ ሰዎች እነኝህም ቢያስወግዱ ወይም እነኝህም ቢወስዱ ይገባል የሚሏቸው አሁንም በዋናነት ሊጠቅሷቸው የሚችሏቸውን ብቻ እናንሳና ማጠቃለያ አድርገው እንደ ጉበታቸው የመስራት መታወቅ ሁኔታ እየታየ ይህንን ብሉ ይህንን አትብሉ ሊባሉ ይችላሉ። በአጠቃላይ ጠቅደል ባለ ሁኔታ ስናየው ግን ሄፓታይቲስ ሲ ወይም ሄፓታይቲስ ቢ ያላቸው ሰዎች ጉበታቸው የመስራት አቅሙ ደህና ከሆነ ከሌሎች ሰዎች የተለየ ምግብ እንዲበሉ አይመከሩም። ነገር ግን ቫይታሚኖችን እንዲሁም ሰውነት የሚገነቡ ነገሮችን ይበሉ በጣም ይመከራል። ጮማ ቢቀንሱ ይመከራል። ምክንያቱም ጮማ ጉበት ላይ የመቀራቀም አቅም ስላለው ጉበት የበለጠ ሊጎዳ ስለሚችል፣ ጮማ ያላቸው ነገሮች በተለየ እንስሳት ጮማን አብዝተው ባይመገቡ፣ ስኳር አብዝተው ባይመገቡ ስኳር ሊኖር ያስፈልጋሉ። ምግባቸው ውስጥ ግን ስኳር አብዝተው ባይመገቡ የተሻለ ሊሆን ይችላል። ነገር ግን አጠቃላይ ምክር አይደለም። እያንዳንዱ ሰው ከሐኪሙ የሚያገኘው የተለየ ይህን ምግብ ብላ ይህን ምግብ አስብላ የሚል ምክር ሊኖር ይችላል ከእሱ ህመም ሁኔታ ጋር በተለይ የተዛመደ ምክር መሆን አለበት ነው የሚለው በትክክል። በአጠቃላይ ለመከላከል እንዲሁም ደግሞ የጉበታችንን ጤንነት ለመጠበቅ የምናረጋቸው ነገሮች ይህን ይመስላሉ። ምናልባት ከዚህ ጋር ተያይዞ መጠቀስ አለበት ብዬ የማምነው ነገር ምንድን ነው ከሄፓታይቲስ ሲ ወይም ከሄፓታይቲስ ቢ ጋር ተከታትለው የሚመጡ ከጉበት ወይም ደግሞ ከሌሎች አካላት ጋር ተገናኝተው የሚገኙ አንዳንድ በረጅም ጊዜ የሚመጡ ችግሮች አሉ። በተለይ ደግሞ ዋናው የሚጠቀሰው የጉበት ካንሰር ነው። የጉበት ካንሰር ሄፓታይቲስ ወይም ሄፓታይቲስ ጉበት ውስጥ ለረጅም ጊዜ ከቆየ በኋላ የሚከሰት ከፍተኛ ችግር ነው። ሌላው የአንጀት መድማት ሊከሰት ይችላል። ሌላው ደግሞ ሰውነታችን ላይ በሚፈጠረው የፕሮቲን ወይም አልቡሚን የተባለው ነገር ማነስ የተነሳ እንዲሁም ወደ ጉበታችን የሚሄደው ደም ፍሰት ከመስተጓጎሉ ወይም ከፍተኛ ሬዚስታንስ ከማጋጠሙ የተነሳ ሆዳቸው ሊያርት ይችላል እና እነዚህ እነዚህ ነገሮች ሄፓታይትስ ወይም ሄፓታይትስ ከፍተኛ ጉበት ላይ ጉዳት ካደረሱ በኋላ የሚከሰቱ ነገሮች ናቸው እና እነዚህ ነገሮች ከመከሳታቸው በፊት ሐኪም ጋር ሄዶ በአልቻ በአልትራሳውንድም ሆነ በሌሎች የጉበትን ስራ በሚያመለክቱ ምርመራዎች መከታተል አስፈላጊም እንደሆነ ነው ጫን ብዬ መናገር መፈልገው። ዶክተር አድማሱ ጥና በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሆስፒታል የተላላፊ በሽታዎች ሕክምና ባለሙያ ከአድማጮች የደረሱንን ጥያቄዎች መነሻ በማድረግ በተከታታይ ስለቀረቡት ጥያቄዎች ለሰጡ ምላሽና ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ።